You're with SBS Radio. Find more great stories in your language at SBS.com.au. Hagarina report. Izima, the Fidamazunit Felsamuntakat, Afarina, Afazan, you know, the Malet, Ahu. ከጥናት በፊት በደቡብ ክልል በሲዳማ ዞን የክልልነት ጥያቄ ጋር ተይዞ በዞኑ በተለያዩ ወረዳዎች በሚኖሩ የተለያዩ የህብረተሰብ ክፍሎች ላይ እጅግ አሳዛኝ ጉዳት መድረሱ የዜጎች ሕይወት መጥፋቱ በርካታ ንብረት በወደሙ የቤተ እምነቶች መቃጠል እንዲሁም ከጥያቄው ጋር ምንም ግንኙነት በሌላቸው ሰላማዊ የህብረተሰብ ክፍሎች ላይ የደረሰው ጉዳት አሳዛኝና ሳፋሪ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ገልጿል። ኢዜማ ይህንን አቋሙን ያስታውቀው ማክሰኞ ዕለት ሐምሌ አስራ ስድስት ቀን ሁለት ሺህ አስራ አንድ ዓመተ ምሕረት በቀድሞ የኢትዮጵያውያን ዲሞክራሲያዊ ፓርቲ ወይም አዴፓ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። ከቀናት በፊት በሲዳማ ዞን የክልልነት ጥያቄ ጋር ተያይዞ በተፈጠረው ክስተት አሳዛኝና ሳፋሪ ብሎ ከመግለጽ በተጨማሪ እንደ ሀገር የደረስንበት መደፈና ደረጃ የሚጠቁም ነው ሲል ፓርቲው አስታውቋል። ይህ ጉዳት ከመድረሱ በፊትም አደጋ እንዳለ በቂ ምልክቶች የታዩ ቢሆንም ኢመደበኛ በሆኑ ቡድኖች በዜጎች ላይ ጉዳት እንዲደርስ ግፊት ያደረጉ የፖለቲካ ኃይሎች በደረሰው መጠነ ሰፊ ጉዳት ኃላፊነት ሊወስዱ ይገባል። ሀገሪቱ ውስጥ እየታዩ ያሉ የፖለቲካ ውጥንቅጦች ሁሉ መነሻ በተወሰነ ደረጃ አሁን በስራ ላይ ያለው ህገ መንግስት መሆኑን፣ የሀገሪቱን ዘርፈ ብዙ ችግሮች በዘላቂነት የሚፈቱት በዚህ ህገ መንግስት ውስጥ አሉ የሚባሉ ችግሮች ሲሻሻሉ እንደሆነ እምነቱ እንደሆነ ፓርቲው ገልጿል። ነገር ግን አሁን ሀገሪቱ ውስጥ ባለው ያለመረጋጋት ሁኔታና በእውነተኛ ዲሞክራሲያዊ ምርጫ የህዝብ ወኪሎች በሌሉበት በህገ መንግስቱ ዙሪያ ያሉ ጉዳዮችን በሰከነና በሰለጠነ መንገድ ችግሮችን መፍታት ይቻላል ብለን አናምንም በማለት ከሁሉም በፊት ሰላምና መረጋጋት ይሰፍን ዘንድ ሁሉም ባለ ድርሻ አካላት የበኩሉ ሚና እንዲወጣ መልእክት አስተላልፏል። ከዚህ ጋር በተያያዘ በሐዋሳ ከተማና በሲዳማ ዞን የገጠር አካባቢዎች በተከሰተው ግጭት የራሳቸው ሚና የነበራቸው በሚል የሐዋሳ ከተማ አስተዳደርና የሲዳማ ዞን የፊት አመራሮችን ከመንግስትና ከድርጅት ኃላፊነት መታገዳቸውን የደቡብ ኢትዮጵያ ህዝቦች ድርጅት አስታውቋል። የሀዲያ ዞንም የህዝብ ደህንነት አደጋ ላይ እንዲወርቅ የተደረገውን እንቅስቃሴ በመገምገም ተመሳሳይ ሁኔታ የዞኑን የመንግስት አመራር ከኃላፊነት ማገዱን ደሄድን አስታውቋል። በተጨማሪም በሁለት ዞን አካባቢ ከመሪ ውጭ የሚደረጉ እንቅስቃሴዎች በአስቸኳይ እንዲቆሙ ያሳሰቡ ስራ አስፈጻሚው ኮሚቴው በከፋ ዞን የተካሄዱትን እንቅስቃሴዎች የህግ ተጠያቂነትን የሚያስከትሉ ናቸው ሲሉ አሳስቧል። የክልል ህዝቦችን ሁሉም የክልል አካባቢዎች ከህግና ስርዓት ውጭ የሚያደርጉ እንቅስቃሴዎችና ድርጊቶችን በመከላከልና በማጋለጥ የመንግስት ጎን እንዲቆሙ የደሄድን ስራ አስፈጻሚ ኮሚቴ ሪ ማድረጉ ተነግሯል። የአማራ ክልል ፕሬዚዳንት ጨምሮ ከፍተኛ አመራሮች በተገደሉበት በሰላሳኛው ቀን ሀምሌ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት የክልሉ ፕሬዚዳንትነት የተሾሙት አቶ ተመስገን ጥሩነህ አላስፈላጊ ንግስና የተሰጣቸውን ህገ ወጦች ከህዝቡ ጋር በመሆን ያለ ምሕረት ታግለው እንደሚያስተካክሏቸው ቃል ገቡ። ፕሬዚዳንቱ ሰኞ ሐምሌ አስራ አምስት ከሁለት ሺ አስራ አንድ ዓመተ ምህረት በበዓለ ሲመታቸው የራስ ስነ ስርዓት ላይ ባደረጉት ንግግር የክልሉ መንግስት በክልሉ የተፈጠሩ የሰላም ስጋቶችን በአፋጣኝ ለማረም ዝግጁ ነው። የተፈጠሩ የሰላም ስጋቶችን ለማረምና ለማስተካከል ህዝቡ ተባባሪ ከሆነ አላስፈላጊ ንግስና የተሰጣቸው ህገወጦች ህጋዊ መስመር ይይዛሉ ወይም ታግለን እናስተካክላለን፣ ብለዋል። ህዝቡ እንደ ጀግና የሚያያቸውና እያሳሳቁ የሚወስዱ ሰዎችን በሚመለከትም አንድ አገራዊ አባባል እንዳለና ለታዳሚዎች እንዲያካፍሉ እንደሚወዱ የተናገሩት አቶ ተመስገን ዛፎች ብዙ ጊዜ ሲቆረጡ ምሳረን ወይም መጥረቢያን ያማሉ፣ ከዛፎቹ አንዱ ምሳረስ ምን ይበል፣ የበረቶች ልጅ የአየኛ ወልጋዳስ ጨረሰን እንጂ የሚለውን ብሂል የግንዛቤ ውስጥ በማስገባት በየአካባቢ ያሉትን ወልጋዳዎች ማስተካከል ተገቢ መሆኑን አስገንዝበዋል። የክልሉን ሰላም በአስቸኳይ በመመለስ አንገብጋቢው ወደ ሆነው የልማት ጉዞ መግባትም ግድ ነው ብለዋል። ትግል ተሸጋጋሪ መሆኑና በየጊዜው አዳዲስ ነገር እንደሚመጣና እንደሚሄድ የገለጹት ፕሬዚዳንቱ በክልሉ የተደቀነው የተደቀነ አደረቀ በሆንም እንግን እንሻገረዋለን ብለዋል። የክልል ሕዝብ በልማቱ መቀጠል እንዳለበት ጠቆመው ዳቦ የሆነ መሬት ይዞ የጣናና የአባይ መነሻ ሆኖ ራሱ መራብ ሌሎችንም ማስራብ እንደሌለበትም አስረድተዋል። የአማራ ሕዝብ አቃፊ መሆኑን የገለጹት አቶ ተመስገን የትኛውን ቦታና አካባቢ ኢትዮጵያን እንደሚወድ ሕዝቧን እንደሚወድና እንደሚያከብር እንዲሁም ለአንድነቷ የሚሞት መሆኑን ጠቁመው የሌላውን አካባቢ ህዝብ እንዲሁ ተመሳሳይ መሆኑን አስረድተዋል። እኛ መሪዎች ከተዋደድን ህዝብም ይዋደዳል ብለዋል። በበዓለት ሲመታቸው ላይ ባደረጉት ንግግር ሀያ ሺህ ሠራተኞችን ለመቅጠር ገንዘብ እያስከፈለ በመመዝገብ ላይ የነበረ ግለሰብ ከነ ጓደኞቹ መያዙና ለፍርድ ቤት ቀርቦም በተጨማሪ ምርመራ ጊዜ እንደተጠየቀበት ተነገረ። አብዛን የተሰኘው የንግድ ስራ ድርጅት ባለቤት መሆኑ የተገለጸው ግለሰብ ሀያ ሺህ ሰራተኞችን ለመቅጠር በነፍስ ወከፍ ሁለት ሺ አራት መቶ ሰባ ሰባት ብር በማስከፈል በርካታ ወጣቶችን በመመዝገብ ላይ እያለ ነው ከጓደኞቹ ጋር ፖሊስ በቁጥጥር ስር አውሏል። ያለው ግለሰቡ አቶ አብርሃም ዘሪሁን የሚባል ሲሆን የስራ ማስታወቂያውን በቃና ቴሌቪዥን እና በሌሎች ሚዲያዎች በማስታወቅ ከሀምሌ አንድ እስከ አስራ ስምንት ቀን ሁለት ሺ አስራ አንድ አመተ ምህረት ድረስ እያንዳንዱ ተመዝጋቢ የሁለት ሺ አራት መቶ ሰባ ሰባት ብር ሲፒኦ አሰርቶ እንዲመዘገብ ጥሪ ማድረጉ ታውቋል። ስራው ምንም አይነት የስራ ልምድ፣ የትምህርት መስክ የማይጠይቅ መሆኑ በመገለጹ በርካታ ወጣቶች በተለይም የሁለት ሺ አስራ አንድ አመተ ምህረት የተለያዩ ዩኒቨርሲቲዎች ተመራቂ ወጣቶች ልደታ ኮንዶሚኒየሞች መካከል በሚገኘው ፍሊንክስቶን በገነባው መርካቶ ልደታ ህንፃ ላይ የተጋፉ መመዝገብ መጀመራቸውም ታውቋል። የማስታወቂያው ህጋዊነት የተጠቀሰው እና የሰው ሀይል ባንድ ተቋም ስር ቅጥሮ ማሰራት ላይ ጥርጣሬ የገባው ፖሊስ ግለሰቡንና አራት ጓደኞቹን በቁጥጥር ስር አውሏቸው ነው ፍርድ ቤት ያቀረባቸው። በዚህም ተከታይ ለዋጅ ቀጠሮ ተጠይቆባቸው ግለሰቦቹን ሐምሌ አስራ ሶስት ቀን ሁለት ሺ አስራ አንድ አመተ ምሕረት በቁጥጥር ስር ያዋለው ፖሊስ አስራ አራት ተጨማሪ የምርመራ ቀናት እንዲሰጡት ፍርድ ቤቱን ጠይቆ ፍርድ ቤቱም ፈቅዶለታል። በሌላ ዜና ድሬዳዋ አዲስ ምክትል ከንቲባ ተሾመላት። የድሬዳዋ ከተማ አስተዳደር ምክትል ምክር ቤት የከተማዋን ከንቲባ አቶ መሀመድ ጊሬን የመልቀቂያ ጥያቄ በመቀበል የምክር ቤት አባል ያልሆኑትን አቶ አህመድ ቡሁን ምክትል ከንቲባ በማድረግ ቃለ መሃላ አስፈጽሞ ሹመት ሰጥቷቸዋል። ምክር ቤቱ ማክሰኞ ሐምሌ ስራ ስድስት ቀን ሁለት ሺ አስራ አንድ አመተ ምህረት ባካሄዱ አስቸኳይ ጉባኤ ከቀድሞ ከንቲባ አቶ ኢብራሂም ኡስማን ፋራ ጋር በመጋቢት ወር ስልጣን የተረከቡትን አቶ መሐመድን በአቶ አህመድ ተክቷል። የቀድሞ ከንቲባ አቶ ኢብራሂም በወርሃ መጋቢት ሁለት ሺ አስራ አንድ አመተ ምህረት ድሬዳዋ በተፈጠረው ሁከት ምክንያት የሶስት አመት ከስድስት ወራት ስልጣናቸውን አስረክበው መልቀ ይታወሳል። አቶ መሐመድ ቡህ የድሬዷ ምክር ቤት አባል ባለመሆናቸው በምክትል ከንቲባነት ማዕረግ ድሬዷን እንደሚመሩ ታውቋል። ይህ በእንዲህ እንዳለ ምክር ቤቱ የአፈ ጉባኤውን የአቶ አብደላ ሐመድ መልቀቂያ በመቀበል ወይዘሮ ፈጡም መስጡፋን አፈ ጉባኤ አድርጎ መሾሙን ለማወቅ ተችሏል። የድሬዷ ከተማ አስተዳደር እንደ አዲስ አበባ ከተማ አስተዳደር ቻርተሩ ተሻሽሎ አሁን በስራ ላይ ያለው ምክር ቤት ስራውን እንዲቀጥል በፓርላማ ከአንድ አመት በፊት መወሰኑ የሚታወስ ነው። ለኤስቤስ ሬዲዮ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ስ ዩ ንክ ስ ፖድካስት ኦን አይቲንስ ስ ር ፋንስ